ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምፅ ራዲዮ። ዛሬ አብረን ካመሸን ታሙስዩን በመስተንግዶአለው ጋቢና ቪኦኤ የአዲሱ ትውልድ ድምፅ። በፌስቡክ በበይነ መረብ ገጻችን፣ እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ኢትዮጵያና ግብጽ በአባይ ወንዝ አጠቃቀም ላይ ያላቸው ልዩነት እየተካረረ በመጣበት በአሁኑ ሰዓት ላይ የአባይ ወንዝ መነሻ አቅራቢያን መኖሪያቸው ያደረጉ ነዋሪዎች ሕይወት ምን ይመስላል? ለዚህ መልስ ለማግኘት ወደዚያ ያቀናችው ዘጋቢያችን አስቴር ምስጋናው ከነዋሪዎች ጋር አጭር ቆይታ አድርጋለች። ዛሬም ድረስ የንጹህ ውሃ መጠጥ አቅርቦትና የኤሌክትሪክ አገልግሎት ያልደረሳቸው እኒያ ነዋሪዎች፣ የውዝግብ ምንጭ የሆነው የህዳሴ ግድብ ለእነሱ ግን መልካም ነገር ያመጣል ብለው ተስፋ አድርገዋል። እድሜያቸው በሰባዎቹ መጀመሪያ የሚገመተው ወይዘሮ ሙጭት ሁነኛው ከቤታቸው ወጥተውና ሀያ ደቂቃ የእግር መንገድ ተጉዘው በየቀኑ እንደሚያደርጉት ሁሉ ዛሬም የጉድጓድ ውሃ ለመቅዳት ወረፋ እየጠበቁ ነው። ተቀምጨ ወረፋ ጠብቄ የማመጣ። ስንት ሰዓት ወረፋ ይጠብቃል? ጠዋት ያህልን ነኩ ጠዋት ያህል ነው እንጂ በቀን በቀን ያለት ምትቀዳ ሁሉ ዜ ነው እንጂ የወይዘሮ ሙጭት መኖሪያ የአባይ ወንዝ በሚያቋርጠው እና ለመነሻውም ቅርበት ባለው አካባቢ መሆኑን የሰማ ሰው ይህ ያለባቸው የውሃ ችግር ግር ሊያሰኘው ይችላል። የአባይን ልጅ ውሃ ጠማው እንዲሉ የእሳቸውንና የመሰለ የአካባቢ ነዋሪዎች ህይወት በፈተና የተሞላ በድህነት የተከበበ ነው። ጤና ያጣች ልጃቸውን ለማስታመም እና የሶስት የልጅ ልጆቻቸውን ጉሮሮ ለመድፈን በቀን ለአራት እና አምስት ሰዓታት ወረፋ ጠብቀው ለዕለት ፍጆታ የሚሆን አንድ ጀሪካን ውሃ ያገኛሉ። ጥቂት ሳንቲም ለማግኘትም ለሌሎች ይቀዳሉ። ይህ ደግሞ የየዕለት ህይወታቸውን ፈታኝ እንዳደረገው ይናገራሉ። የሰው ቀዳለሁ ለራሱ ፍጆታ ከማምጣት ባለፈም ደግሞ ለሌላ ሰው ያመጣሉ። ስንት ብር ይከፈለታል? ብር ነው እንጂ እንደሰጡ ነው መቀበል ጤና ስላጣች ነው ይሄን ስራ የሚሰሩት ነው እ ስርዓቱ ከሆነ እንዲችለን ተቀምጠ ወይዘሮ ሙጭት የሚቀዱበት የውሃ ጉድጓድ የተገነባው በ ዘጠኝ መቶ ዘጠና አራት ዓመተ ምሕረት እንደሆነ የሚናገሩት የውሃው ተራ አስከባሪ ወይዘሮ አበቡ ከበደ ውሃው እያለቀ በመምጣቱና የተጠቃሚዎች ቁጥር በየጊዜው እየጨመረ በመምጣቱ በቂ ውሃ ማዳረስ እንዳልተቻለ ይናገራሉ። ህዝቡ ሁለት መቶ አርባ ሰው ነው የሚጠቀምበት። ከሁለት መቶ አርባው ሰው ያው ሰው እየተቸጋገረ ኮሚቴዎች፣ ያው ሰባት ኮሚቴዎች አሉ። እነዚያ ሰባት ኮሚቴዎችንም በመቆጣጠር ያው ህዝቡ እየተቸጋገረ ልጅም ያለው ልጁ እያለቀሰ በጣም እየተቸገረ ማልዳ አስራ ሁለት ሰዓት ላይ የጣለ ውሃ እስከ ዘጠኝ ሰዓት እስከ አስር ሰዓት እየተቀመጠ ነው ውሃውን የሚጠቀም እና የውሃ ችግር አለበትኝ። ህዝቡ እየተቸገረ በጣም እየተቸጋገረ ይቺ የመጠጥ ውሃ አንዲት ጀሪካ ውሃ ለመጠጥ እንጂ ለሌላ ነገር የምሰራረው ነገር የላትም ያው ከአባይ አስር ደቂቃ መንገድ ርቀት ነው። ውሃው ያለ የከርሰ ምድሩ ውሃ ካለበት እኔ በዘበኝነት ከምውልበት ቦታ የአምስት ደቂቃ መንገድ ነው አባይ ለመድረስ ማለት ነው። አምስት ደቂቃ ነው የሚፈጀው። ተጠቀም ይቺ አንድ ጀሪካ ውሃ ለመጠጥ ብቻ ላት። አሁን እዚህ ጋር በወረፋ ስትጨቃጨቁ ነበረ፣ እየሰማሁ ነበረ። እንደገና ደግሞ ውሃው ሊያልቅ ነው እያላችሁ ደግሞ በጣም ስትጨነቁ ነበር። ውሃው ያልቃል ማለት ነው። አገልግሎቱ ስለበዛበት አስራ ስምንት አመቱ ነው። እና ውሃው ሲያልቅበት አሁን እኔ አቁሙ እያልኩኝ እያቆሙኝ ነው። አምስት ደቂቃ ቁሙ እንደሆነ ሁለት ሶስት ጀሪካ ይቀዳል፣ አስር ደቂቃ ቁሙ እንደሆነ ሰባት ስምንት ጀሪካ ይቀዳል። ንዘያረኩ ነው ራሱ አሁን የምጠቀም ራሱ ዘበኞች ስድስት ሰዓት ላይ ዝጊ፣ ሰባት ሰዓት ላይ ክፈች ቢሉኝ ለህዝቡ አልደርስልኝ ብሎ ከዘበኞች ትእዛዝ በላይ ሁኝ ዝም ብዬ ነው ሁን ምሰራ። እዚሁ አንድ አሳ ቀበሌ ነው የሚገኘው። ወይዘሮ ብርቄ ቤት ገብቻለሁ። ወይዘሮ ብርቄ እንጨትና ኩበት ቀላቅለው በማንደድ እንጀራ እየጋገሩ አገኘኋቸው። የኤሌክትሪክ ኃይል ተጠቃሚ ባለመሆናቸው በጭስና በእሳት ምክንያት የጤና ችግር እንደገጠማቸው ይናገራሉ። ጫካ ዛሬ ተከልክሏል። አሁን እ ከሚሄዱ ምን ሊያደርጉ ነው? እንጨት ለማምጣት እየተሾላለክነ ነው። እንዲሁም እንጨት ምናመጣ ያናምጠንም እየተጠቀምነ ነው። በምጣዱ አሁን ተቀምጨ ስጋግር ልቤን ሲመተኝ በቃ ልብ በመምተኛ ሁኜ አንድ አስራ ስድስት አመት ነው ጠበል የጠጣው ዛሬ አይኔ፣ አይ አይኔ ጠፍቷል። መብራት ይመጣልን በስኮ ምጣድን ጥዳለን፣ ድስትን እንጥዳለን፣ ቡና እናፈላለን ይሄ ይሄ ጥቃሞት ነበረን። አይ ሲመሽ ላምባዲና ገዝተን በእጃችን ዘን ከቤት ላምባ ይበራል። በዳሪ ላምባዲና ገዝተን ነው የምንጠቀም። የአስራ አንደኛ ክፍል ተማሪ ልጃቸው መቅደስ ሙጭ በኩራዝ ስታጠና አግኝቻታለሁ። መቅደስ የተሻለ ቀንን በመናፈቅ ለታላቁ የኢትዮጵያ ሕዳሴ ግድብ ገንዘብ እንዳዋጣችም ትናገራለች። በኩራዝ እያጥ በማጠናበት ሰዓት ወረቀቱ ላይ ያለው ጽሑፍ ነጸብራቅ አለው እና ያ የፀሀይ ብርሃንን እያለ አይኔን እያመመኝ፣ እና ብዙ ፍላጎትም የለኝም። ፍላጎቴን ሁሉ ቀነሰው፣ የማጥናት ፍላጎቴ ጭሱም፣ ሽታውም ኩራዝ ለምንም እንትን አይልም። ብዙ ጉዳት አለው። አባይ እዚህ አካባቢ ሩቅ ነው ወይስ ቅርብ ነው? አረ ቅርብ ነው። እኛ ስር ነው፣ እዛው ትምህርት ቤት ስር ነው። ግን ቅርብ እንደመሆኑ ለሌላ ሀገር አልፎ ይሄዳል እንጂ ለኛ ምንም እየጠቀምን አይደለም። ለአባይ ግድብ ብር አዋጡ እየተባለ እና እያዋጣን ምን እያል ነበር ግን እንደዛም አዋጠን፣ የመብራቱም አልመጣልንም። ሲቀጥል ደግሞ አባይ ግድብም እስካሁን እንደዚህ እየተሰራ ነው እንጂ ምንባል አልቋሉ፣ ወይም እዚህ ደረጃ ደርሷን እየተባለን አይደለም። ኢትዮጵያ የታላቁን ህዳሴ ግድብ ግንባታ ከስምንት ዓመታት በፊት የጀመረችው በእንዲህ አይነት የከፋ ድህነት የሚኖሩ ዜጎቿን ህይወት ለመቀየር ነው። አሁን ግድቡ ከሰባ በመቶ በላይ ተጠናቋል። የዚህ አካባቢ ነዋሪዎችና በግድቡ ላይ አሻራቸውን ያሳረፉ ኢትዮጵያዊ በሙሉ በተስፋ የሚጠብቁት ይሄንኑ ነው። ያው አባይ ግድብ ራሱ ገድብ ያለው ሰጥቻለሁኝ ልጆችን አሳድጋለሁ ብዬ ለመብራትም ለውሃም። ጥቅም አለው በሚል ሰጠናን። አባይ ተገድቦ ወው እንትን ቢል ለጥቅም ቢውል ቢሰራ፣ ሰው እየተቸጋገረ ህዝቡ እየተቸጋገረ ውሃ አልቦ እያደረ ቢሰራ ያልፍልናል። አቶ እምቢያለ በየነ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት መምህር ናቸው። በአባይ ዙሪያ ምርምር እያደረጉ ይገኛሉ። በኢትዮጵያ እያደገ ከመጣው የህዝብ ቁጥር አንጻር የታላቁ ህዳሴ ግድብ ግንባታ ከድህነት መውጫ ብቸኛ መንገድ እንደሆነ ይናገራሉ። ከሱዳንና ግብጽ ጋር ሲነጻጸር ኢትዮጵያ በአባይ ወንዝ ላይ ምንም እንዳልተጠቀመችበት የሚገልጹት አቶ እምቢያለ የህዳሴ ግድብ ጉዳይ የህልውና ጉዳይ ነው ይላሉ። አቶ እምቢያለ በየነ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና አለም አቀፍ ግንኙነት መምህር ናቸው። በአባይ ዙሪያም ምርምር እያደረጉ ይገኛሉ። በኢትዮጵያ እያደገ ከመጣው የህዝብ ቁጥር አንጻር የታላቁ ህዳሴ ግድብ ግንባታ ከድህነት መውጫ ብቸኛ መንገድ እንደሆነ ይናገራሉ። ከሱዳንና ግብጽ ጋር ሲነጻጸር ኢትዮጵያ በአባይ ወንዝ ላይ ምንም እንዳልተጠቀመችበት የሚገልጹት አቶ እምቢያለ የህዳሴ ግድብ ጉዳይ የህልውና ጉዳይ ነው ይላሉ። በድምሩ የገጠር የከተማ ስንደምረው ኢትዮጵያ ውስጥ የኤሌክትሪክ አቅርቦቱ ሀያ ፐርሰንት አይበልጥም የእነሱ ገጠር ከተማ ተደምሮ መቶ ፐርሰንት ነው ሌላው የንጹህ ውሃ መጠጥ አቅርቦትን በተመለከተ የግብፅ አሁንም መቶ ፐርሰንት በገጠር በከተማ ሲያደርሱ ኢትዮጵያ ውስጥ ግን በአማካኝ ከሀምሳ ፐርሰንት የማይበልጥ በተለይም በገጠር የተለያዩ ጉድጓዶችን መንግስት በመቆፈር ያቀረባቸውን በመጨመር እንጂ ያንን ከዋጣ ነው ምንም አይነት አቅርቦት የለም ብሎ መናገር ይቻላል። ሶስተኛ ላይ የመስኖ ግብፅና ኢትዮጵያ ግን በመስኖ የሚለመው መሬታቸው የኢትዮጵያ 3.6 ሚሊዮን ሄክታር ሲሆን የግብፅ 4.3 ሚሊዮን ሄክታር ነው። በአጠቃቀም ኢትዮጵያ ከ5 ፐርሰንት በላይ የሚሆን አልተጠቀመችም መስኖ ላይ ማለት ነው አጠቃላይ ያላቸው የውሃ አቅምና አጠቃቀማቸው በሁለቱ አገራት መካከል በጣም ታላቅ ተቃርኖ ያለ መሆኑን ያሳያል ማለት ነው። በወሰን ተሻጋሪ ወንዞች ላይ ሶስት መሰረታዊ መርሆዎች አሉ። ምክንያታዊነትና ፍትሐዊነት፣ በሌሎች ላይ ከፍተኛ ጉዳት አለማድረስ፣ ተባብሮ መስራት መስራትና ችግሮች ሲፈጠሩ በሰላማዊ መንገድ መፍታት የሚሉ መርሆዎችን ተከትላ ነው ኢትዮጵያ ግድቡን የገነባችው። ግብጽ በየጊዜው አቋሟን የምትቀያይረው አሁን በኢትዮጵያ ያለውን የፖለቲካ ቀውስ እንደ አንድ አጋጣሚ በመጠቀም ነው ይላሉ አቶ ቢያለ የህዳሴ ግድብ በሚጀመርበት ሁለት ሺ ሶስት ላይ በንጽጽራዊ ኢትዮጵያ የተረጋጋ ፖለቲካ ምጣኔ ሀብቷ የምጣኔ ሀብት እድገቷም በተሻለ ሁኔታ ይነገርለት የነበረውና ንጽጽራዊ የሆነ ሰላም መረጋጋት የነበረበት ነበር። በሀገር ደረጃ ከግብፅ አንጻር ይሄ በሚጀመርበት ሰዓት ስናየው እንግዲህ የዚህ የአረብ ዓለም አብዮት ግብፅንም ያመሰና ለብዙ ጊዜ በስልጣን የነበሩትን ሙባረክን ከስልጣን ያወረዱበት ወቅትና አገሪቷ በፖለቲካ አለመረጋጋት በኢኮኖሚ አለመረጋጋት እንዲሁም በአረብ አገራት ላይ የነበረባት ተቀባይነትም ተጽዕኖም ጥያቄ ውስጥ የነበረበት ነበረ። አሁን በምናይበት ሰዓት እኛ ሃይማኖታዊ በሆነው በብሔር ደረጃ ያለው ግጭቱና ይሄ የፖለቲካ አለመረጋጋቱ በጣም ለነሱ መልካም አጋጣሚ ለግብጾቹ የፈጠረ ይመስለኛል። ሁለተኛ ኢኮኖሚውን በምናይበት ሰዓት የዚህ የዋጋ ግሽበቱም የውጭ ምንዛሬ እጥረቱም ከኛ ጋር የተፈጠረ ክፍተት ለግብጾቹ ደግሞ እንደ መልካም አጋጣሚ የተወሰደ ነው። በዓለም አቀፍ ደረጃ በምናይበት ሰዓት አሜሪካ ሲጀምር ለተሮሪዝም ሰጥተው የነበረው ትኩረት አሁን ወደ መካከለኛው ምስራቅ ሰላም ለብልጽግና የሚል በተለይም አዲሱ የአሜሪካ ፕሬዚዳንት ይዘውት የመጡት እቅድ የኢትዮጵያን ስትራቴጂክ አሊያንስ ቀንሶ ለግብጽ ያንን ጉዳይ ለማስፈጸም ወሳኝ ጉዳይ ሆኖ መጥቷል ማለት ነውና ግብጽን ደግሞ በምናይበት ሰዓት በአሁን በተሻለ የፖለቲካ መረጋጋት ውስጥ ይገኛሉ። ስለዚህ ኢትዮጵያና ግብጽ ውስጥ ያለው አጠቃላይ ሁኔታና በዓለም አቀፍ ደረጃ ያለው ሁኔታ በምናይበት ሰዓት ለግብጽ የሚያመዝን ሆኖ ተገኝቷል ማለት ነው። አሁን ያለው ወቅታዊ ሁኔታ ኢትዮጵያ አሁን የያዘችውን አቋም አጠናክራ በዲፕሎማሲው ላይ መስራት ይጠበቅባታል ሲሉም ይመክራሉ። አቶ ቢያለ ናይል ጉዳይ የኢትዮጵያ ሕልውና ጉዳይ ነው፣ የሉዓላዊነት ጉዳይ ነው፣ የመብት ጉዳይ ነው የሚለውን አጥብቆ መያዝ ከኢትዮጵያ ይጠበቃል። የህዳሴ ግድብ ዛሬ ደረሰበት ላይ የደረሰው አሜሪካም ፈቅዳም አይደለም ግብጽም ፈቅዳም አይደለም። ስለዚህ በራሳችን አቅም በራሳችን ሉዓላዊነት ወሰን ውስጥ የተሰራ ስለሆነ ያንን በደንብ አጠንክሮ መሄድ የሚጠበቅ ነው። መሰረታዊ ጉዳይ ይህንን ውሃ ከመጠቀም አንጻር የውስጣችን ነው እና በዚህ በሃይማኖት በብሔር የተከፋፈለውን በአጠቃላይ ወደ አንድ የሚያመጣ ስራ መስራት መልካም አስተዳደሩን ማስፈን፣ ዲሞክራሲውን ማስፈን በጣም የሚጠይቅ ነው። ሌላው በዲፕሎማሲው መልክ አሁን ግብጾቹ አረብን የአረብ ሀገራትን ከያዙ ኢትዮጵያ ደግሞ በአፍሪካ ህብረት አማካኝነት ይህንን የመያዝ ኢጋድን የመያዝ መሰል የዲፕሎማሲ ስራና በካውንተር ባላንስ የሚያደርግ እነ ቻይናንም እነ ራሽያንም እንዲህ አይነት የዲፕሎማሲ እንቅስቃሴ አጠንክሮ መሄድ ሌላው መጨረሻ ላይ የግብጽ አጠቃላይ እንዲህ አይነት ፉከራ ያሁን አይደለም ጦርነት እንገባለንም የድሮን ሞክረውም ይታወቃል ከ1832 እስከ 1868 ድረስ ወደ 16 ጊዜ የሚሆን ጦርነት ኢትዮጵያና ግብጽ አካሂደው ያውቃሉ እና በዚህ በ16ቱም ጦርነት ኢትዮጵያ አሸንፋለች እና ዛቻውም ሆነ ጦርነቱ አሁን የተጀመረ አለመሆኑን በደንብ ግንዛቤ መያዝ እና ለሚመጣው ነገር ምንም እንዳልሆነ የፈለገውንም ያህል ቢሆኑ ይህንን የምናየውን ወንዙን ምንጩን መቀየር አይችሉም። እነሱ ምንም ቢመጣ ውሃው ከኛ ጋር ነው። የአሜሪካ የገንዘብ ሚኒስቴር ያወጣው መግለጫ ከአደራዳሪነት የአዛዥነት መንፈስ የታየበት ነው ያሉት ደግሞ በባህር ዳር ዩኒቨርሲቲ በውሃ ምህንድስና ትምህርት ክፍል የውሃ ምህንድስና መምህር ዶክተር አሰግደው ጋሻው ናቸው። ግብጽን ጨምሮ በኢኮኖሚ ያደጉ ሀገራት መነሻቸው ውሃን የመጠቀም ሚስጥር መሆኑን ጠቅሰው ኢትዮጵያም ድርሻዋን የመጠቀም መብቷ ሊረጋገጥላት ይገባል ብለዋል። ሕዝብም እየበዛ ነው። አሁን በዚህ ሰዓት ዝም ብለሽ ዝናብ ጠበቀሽ የምትኖሪ ኖሮ አይደለም። ዝም ተፈጥሮ የሰጠሽን ነገር በአግባቡ የመጠቀም ቴክኖሎጂ መጠቀሞች የግድ ነው። ከዛም አንጻር ነው ሌሎችም ሀገሮች አብረው ተስማምተው ናይል ቤዝን ኢኒሽቲቭ በሚባል በዛ ስር የሆነ ስምምነት ህግ፣ ዓለም አቀፍ ህግ የሚሆን ነገር እየተደራደሩ ያሉበት ስድስት ሀገሮች የፈረሙበት፣ አራቱ ደግሞ በሀገራቸው ህግ አድርገው ያጸደቁበት ሁኔታ አለ። ከዛ በኋላ እናይል እንዴት እንጠቀም፣ በእኩልነት እና በፈታዊነት እንዴት እንጠቀም የሚል ህግ ይወጣል ተብሎ እየጠበቀ ነው። ይህን በማድረግ ኢትዮጵያ ከፍተኛው ድርሻ ትወጣለች። ግብጾች ምንድን ነው እዚህ ደረጃ ደርሳቸው በኢኮኖሚ የተሻለ የሆኑት ምንድን ነው አስዋን ግድብም ከገደቡ በኋላ ሱዳኖችም ግድብ ገድበውነ ሌሎች ሀገሮች በአለም ላይ ያሉ ሀገሮች በሙሉ አሜሪካንም፣ ሌሎች አደጉ የምትባያቸው መጀመሪያ ላይ የወተር ኢንፍራስትራክቸር ሰርተው ነው ያደጉት። ከዛ አንጻር ውሃው ሀብታችን ነው። ያለ ውሃ የሚሆን ነገር አይደለም። የዛሬ 20 ዓመት 30 ዓመት በፊት 60 50 ሚሊዮን ህዝብ ነበር። አሁን በጥፍ ይህ ይህን ህዝብ ለመመገብ ውሃው ማልማት ምንም ጥያቄ የለውም። ሀይልም ያስፈልጋል፣ ምግብ ያስፈልጋል። በኑሮ ላይ በጣም ከፍተኛ ንት ውስጥ እያለ ነው ያለምበት። ምክንያቱም 15 ሺህ ጌጋዋት ሀወር ነው የሚገኘው ይሄ ማለት በአመት ቢያንስ አንድ ቢሊዮን ዶላር ሊያስገኝ ይችላል። ቀደሚ ነገሮች የተጠኑ ሌሎች አሉ። ወደ አርባ ሺ ጌጋዋ ታወር ማምረት ይቻላል። ያ ማለት ወደ ብር ሲቀየር በአመት ኢትዮጵያ አምስት እና ስድስት ቢሊዮን ዶላር የማግኘት እድላ ከሃይድሮ ፓወር ብቻ ሌላው አሳው የመጓጓዣው በተወሰኑ መስኖዎች እነኝ እነኝ ነገሮች ሁሉ እንዳሉ ሆነው ማለት ነው። ይሄ ግድብ ለኢትዮጵያ ዝም ብሎ ሃይድሮ ፓወር ብቻ አይደለም። እስከ ዛሬ ድረስ እንዳንጠቀም ያደረጉ በርካታ ነገሮች አሉ። ይህን ግድብ ገድብን ማለት ትርጉሙ ብዙ ለኢትዮጵያ ኃይል ማመጭ ብቻ አይደለም። የለዋላዊነት ጉዳይ ነው። በተፈጥሮ ሀብት የመጠቀም መብትን ማስከበር ጭምር ነው። ስለዚህ ኢትዮጵያን ይህን እንዳስበው ግድቡን በአግባቡ መጨረስ ግብጾችም እንደማይጎዱ ያውቁታል። በዚህ ግድብ እንደማይጎዱ በደንብ ጠንቀቀው ያውቁታል። ማደግ እንድንፈልግ እንድናደግ ስለማይፈልጉ ነው ጥያቄ ያለው። ካደግን ከግድቡ በላይ ሌሎች ስራዎች ይሰራሉ የሚል ፍርሃት ስላላቸው ከዛ አንፃር ነው እና ያንን መተማመን ያስፈልጋል በታላቁ የኢትዮጵያ ግድብ ውሃ ሙሌት ዙሪያ ኢትዮጵያና ግብጽ ሲያደርጉት የነበረው ድርድር ያለ ውጤት መጠናቀቁን ተከትሎ የአሜሪካ የገንዘብ ሚኒስትርና የአረብ ሊግ ለግብጽ የወገነ መግለጫ ማውጣታቸው በብዙ ኢትዮጵያውያን ዘንድ መነጋገሪያ ሆኗል የኢትዮጵያ መንግስት ባለስልጣናት ግን የግድቡ ውሃ ሙሌትና ግንባታው እንደሚቀጥል ድርድሩም በሶስት ሀገራት በግብጽ በሱዳንና በኢትዮጵያ መካከል ብቻ እንደሆነ አሳስበዋል የኢትዮጵያ ህዝብም ለግንባታው መጠናቀቅ አስፈላጊ ድጋፍ እንዲያደርግ በሀገሪቱ ፕሬዚዳንት ሳህለ ወርቅ ዘውዴ እና በሌሎች ባለስልጣናት እንዲሁም ታዋቂ ግለሰቦች ጥሪ እየቀረበ ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። Lo oh, for after which በብዙዎች ዘንድ በሙዚቃ ስራዎቿ ትታወቃለች። ባሳለፍነው ሳምንት ታዲያ ከሙዚቀኝነት በተጨማሪ አዲስ ኃላፊነትም ተቀብላለች። የተባበሩት መንግስታት የስደተኞች ጉዳይ መስሪያ ቤት የበጎ ፈቃድ አምባሳደር አድርጎ ሾሟታል። ይህንን አስመልክተው ኤደን ገረመው ከቤቲጂ ጋር አጠር ያለ ቆይታ አድርጋለች። ባለፈው ሳምንት በተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ኑ ባለፉት ሁለት ዓመታት ውስጥ ስደተኞችን ለመርዳት የእንቅስቃሴ ስታደርግ መቆየቷ ተሰምቷልና ወደዚህ ወደ አዲሱ አምባሳደር አምባሳደርነት ሳንመጣ ከዚህ ቀደም የሰራሻቸው ነገሮች ምን ነበሩ? አምባሳደር ከመሆንሽ በፊት ሀይ ፕሮፋይል ሰፖርተር ይሉታል። መጀመሪያ ላይ አገልግሎች ነው፣ ከዛ ወደ አምባሳደር መሄደውና አገልግሎቱ ምንድን ነው? በዋነኝነት የተለያዩ የስደተኛ ካምፖች አሉ እዛ የሄድን ጎበኝና ግንዛቤ መፍጠር ነው። ከዛ ደግሞ የሚቸገሩት ነገር ይኖራል እና በዛ በዛ የሚረዱ አካሎች ምን ድጋፍ እንዲያደርጉላቸው ሀሳብ ለመስጠት ነው። ዋናው ይሄ ነው ስራው። ያው አምባሳደር ጉድቢል አምባሳደርም ሲኮን ይሄው ነው ስራው የሚሆነው። ለየት የሚያደርገው ምንድን ነው? አምባሳደር ሲኮን ከኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ያሉ የተለያዩ ስደተኛ ካምፖች የመሄድና ዓለም አቀፍ ይሆን ስራዎች ላይ አብሮ ትኩረት የማድረግ ባህሪ ያለው ነው እንጂ ያው ስራው አንድ አይነት ነው፣ ተመሳሳይ ነው። ዓለም አቀፍ ነው። አምባሳደር የሆንኩት በአፍሪካም ብቻ ሳይሆን በኢትዮጵያም ብቻ ሳይሆን በዓለም አቀፍ ነው። ያው ግድብ ለአምባሳደር ሲያደርጉ ወደዛ ነው ደረጃውም ያድገው። ሰዎች ስለ ስደተኞች ማወቅ ያለባቸው ነገር ምንድን ነው? በተለይ ደግሞ ወጣቶች ምንድን ናቸው? በዋነኝነት ደረጃ ስደት በጣም ከባዱና ፈታኝ የሆነ ነገር ነው። አሁን ዩንችአራት ረት አድርጎ የሚሰራው በአገራቸው ሰላም የሌለ በፖለቲካ ወይንም ደግሞ በጦርነት ምክንያት የተሰደዱ ሰዎች ነው እና እነሱ ሰዎች አንድ ግዴታ ነው ከሀገራቸው ተሰደው የሚወጡት እና ያ ራሱ የሚፈጥረው ስሜት አለ። የባይተዋርነት ስሜት ይፈጥራል። ከዛ ባሻገር ደግሞ በካምፕ ውስጥ ሲኖሩ የሚሰጣቸው ነገር የዕለት ተዕለት መኖሪያ ነች እንጂ ከዛ ያለፈ ሕይወቴ ወደፊት ላደርገው ምችለው ሆነው የሚለውን ነገር ትንሽ ደብዘዝ ያለ ነው። ምክንያቱም እርዳታ ነው የሚሰጣቸው፣ በየወሩ ለቀን ታስቦ ሚበላ ነው የሚሰጣቸው። ብዙ ሀገሮች ውስጥ ካምፕ ውስጥ ነው እንጂ ከካምፕ ውጭ ሰርቶ መኖር አይችሉም እና የሰው ልጅ ደግሞ ካልሰራ ለውጥን ማምጣት አይችልም። የትምህርት ድጋፍ ይደረግላቸዋል፣ ግን ብዙዎቹ ያው በጣም ለኢትዮጵያ ራሱ ያላደጉ ቦታዎች ነው ሄደው የሚሰፍሩት እና ለኢትዮጵያ ማህበረሰብ እንኳን በቂ ያልሆነ የትምህርት አቅርቦት ነው ያለው እነሱንም እዛው ጨምረው ነው ማስተማር የሚሞክረው እና በአጠቃላይ የሚረዱት ነገሮች በሙሉ በቂ አይደሉም ግን ለመኖር ያክል ነው የሚኖረው እና እነዚህ እነዚህን ስናይ እንደ ሰው ትንሽ ይከብዳል። በጣም ያየሁትና የተገነዘብኩት እነዚህ ነበሩ። ሰዎች በተለያየ ጉዳይ ወደ ስደት ይገባሉ። ለመፈናቀል የተለያዩ ተፈጥሯዊውም ሆነ ሰው ሰራሽ ነገሮች ይኖራሉ እና ከሰው ሰራሽ ነገሮች ውስጥ ሰላም ማጣት ወይም ደግሞ በግጭት ውስጥ ማለፍ ነው እና ያንም በተመለከተ ወጣቶች ስደተኞችን ለመርዳት ለማገዝ፣ ወይም ደግሞ ስደትን ለማስቆም ምን ማድረግ ይችላሉ? ምን ማድረግ አለባቸው? ትያለሽ ያው ማለት እንዳይፈጠሩ ለማቆም ትንሽ ከባድ ነው። ብዙ ጊዜ አገር ሰላም ከሆነ እነዚህ ነገሮች አይፈጠሩ ከመሰረቱ ለዚህ እንደ ሰው ሰላምን ማሰብ ወይም ሰላምን መስበ ና ማውራት ራሱ በጣም ጥሩ ነው። በአይነ ከዛ ባሻገር ግን አንዴ ስደት ከተገባ በኋላ ያው ተስፋ ላለማጣት የተለያዩ ሀገሮች በራቸውን ከፍተው እነዚህ የተቸገሩትን ሰዎች የተሻለ ኑሮ መኖር ድጋፍ እንዲደረግ መጠየቅ ነው። ይሄ ነው ሀሳቤ። አሁን አንቺ ድምፅሽን ተጠቅመሽ ምንድን ነው ለመስራት ያቀድሽው ከዚህ በኋላ? ያው በዚሁ ዙሪያ ላይ ግንዛቤ መፍጠር ነው። በተለያዩ ቦታዎች ኢትዮጵያ ውስጥ ራሱ ከስምንት መቶ ሀምሳ ሺህ በላይ ስደተኞች ይኖራሉና አንድ ኢትዮጵያ ውስጥም ያለው ሰው ይህ ነገር ግንዛቤ እንዲኖረው እኛም የራሳችን ሰላም በአጣን ቁጥር መጨረሻው ምን ሊሆን እንደሚችል ግንዛቤ መፍጠር ከዛ ባሻገር ደግሞ እንደዚህ የተጎዱን ሰዎች በራችን ከፍተን ከተቀበልን በኋላ የኢትዮጵያ ማህበረሰብ አብሮ እየተጠቀመ እንዴት ነው ሁለታችን ማደግ የምንችልበትን የሚለው ከዓለም መንግስታትም ጋር አብሮ ሀሳብን መስጠት፣ ይሄን ያሰብኩት በስደተኛ ካምፖች ውስጥ በምትጓዥበት ጊዜ በምን አይነት መልኩ ነው ለማነቃቃት ወይም ደግሞ ተስፋ ለመስጠት የምትሞክሪው? ምን አይነት ሰዎችስ ናቸው በብዛት የሚያጋጥሙሽ? የተለያዩ ሰዎች ናቸው የሚያጋጥሙ። የሚያሳዝነው የሰማሁ ሽሬ ከኤርትራ የመጣች ስደተኛ ነች። አስር አመት ህጻን ልጅ ነች እና በቃ እናቴ ተስፋ ስለቆረጠ ሳለቀች በአውቶቡስ ላከችኝ እና በቃ ገባሁ ነው ያለችው። በጣም ብዙም ማውራት አልቻለችም። በጣም የከበደኝ አይደለም አስር አመት ከአስር አመት በላይ ሆነን እንኳን ማየት የሌለብንን ነገር ነው። እሷ ይሄን የገጠማት በጣም ከባድ ነገር ነው ያሳለፉ ያለች እና ግን መግለጽ አልቻለችም። እና እሷ ነች መቼም፣ ፊቷ ራሱ ከአይኔ ላይ አይጠፋም። ህፃን ልጅ ሆና እነዚህም ፈተናዎች አልፎ ከዛ ደግሞ ስደተኛ ሆኖ ካምፕ ውስጥ ካለ ቤተሰብ መኖር በጣም ከባድ ነው። ሌላው ትንሽ የሚያጽናና ወይም የሚያስደስት ብዬ መንገድ የምችለው መልቀዲዳ በነበረኝ ቆይታ አይኪያ ፋውንዴሽን የሚባል የቤት ቁሶች የሚሸጥ ባልያ እርዳታ በመስጠት የአነስተኛና ጥቃቅን ላይ ተደራጅተው መስራት እንዲችሉ ፈቃድ ተደርጎላቸው ነው። ለስደተኞቹም፣ ግን ስደተኞቹም ብቻ አይደለም የሚረዳው ከጎን ለጎን ስደተኛ ተቀባይ ማህበረሰብ ይረዳል። ለዚህ እዛ ያየሁት ሙሳ የሚባል አንድ ስደተኛ ነው። የራሱ የቤት ቁስ መደብር ከፍቷል እና እዛ መደብር ውስጥ ኢትዮጵያኖችንና ስደተኞችንም አንድ ላይ እየቀጠረ የስራ እድል ይፈጥራል። ለሱም ገበያ ጥሩ ሆኖለታል። ለሚኖረውም ማህበረሰብ ሸክም ሳይሆን እንደ መፍትሄን የሆነላቸው ና ያ በጣም የሚያስደስት አጋጣሚ ነው ያየሁት። አሁን ለምሳሌ ወደ ሽሬ አካባቢ ከኤርትራ የሚመጡት ስደተኞች በአብዛኛው በጣም ወጣቶች ናቸው። ያው እኔ እንግዲህ አንድ ቀን መጎብኘት ነው እንጂ አብሮ መኖር አይደለም። ግን እዛ ውስጥ ወጣቶች ምን ያስፈልጋቸዋል የሚለውን ነገር፣ ተስፋቸውን እንዳይጠፋ ምን ማድረግ አለበት የሚለውን ነገር ከዋና ኃላፊዎቹ ጋርም ምክክር እናደርጋለን። በምኖርበት ጊዜ አትቁረጡ፣ ነገ የተሻለ መሆን ይችላል የሚለውን መልክት አስተላልፌ እሄዳለሁ። በዚህ አጋጣሚ ኢትዮጵያንና ኢትዮጵያኖችን በጣም አመስገን እፈልጋለሁ። ምክንያቱም ዓለም ሁሉ ስደተኛ ላይ ፊቱን ባዞረበት ጊዜ እኛ ደግሞ የራሳችን ችግር ሳያልቅ ገና ብዙ ድህነት ውስጥ እያለን ነገር ግን ያለንን ለማካፈል በራችሁ ካፍተን ሁሉ ማስተናገድ መቻላችን በዛ በጣም ላመሰግን ፈልጋለሁ። በጣም ነው ማመሰግ። እግዚአብሔር ይስጥልኝ። መልካም ምሽ። በጣም አመሰግናለሁ። ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮች። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን ደግሞ አራዥ አርባሳዴ ያጠናቀረውን ወደ አማረኛ የመለስነውን አንድ ዘገባ እናሰማችሁ። በቅርቡ የአፍሪካ ገበሬዎች ከዚህ ቀደም ተደርሶበት የማይታወቅ ስፍራ በድፍረት ይደርሳሉ ተብሎ ይጠበቃል። ትልልቅ አምራቾች የእርሻ መኪናዎችና ስልኮችን በማስተሳሰር ዘርፉን ወደ ሃያ አንደኛው ክፍለ ዘመን ለማስወንጨፍ እቅድ ይዘዋል። የምናውቀው ግብርና ለወደፊቱ መሠረቱን ቴክኖሎጂ ላይ ያደርጋል። የእጅ ስልኮች የሚቆጣጠሩት እንቅስቃሴ በመላ አህጉር አፍሪካ ይዳረሳል። ዣክ ቴለር ጆን ዲር ከተሰኘው የትራክተር አምራች ድርጅት የመጡ ናቸው። ሁሉም አርሶ አደር ሥራውን በማሽኖች የተደገፈ የሚያደርግበት አቅርቦት ኖሮት ማየት እንፈልጋለን። ሄሎ ትራክተር የተባለው አውታር ተመጣጣኝ በሆነ ዋጋ ሰዎች እንዲተሳሰሩ የሚያደርግ የርቀት መገናኛ መፍትሔም ይዞ የመጣ ነው ያሉት። ቴክኖሎጂው የመኪና አቅጣጫ ጠቋሚ ስርዓትና የሳተላይት ጎዳና መምሪያ ስርዓት ባንድ የተቀናጁበት ነው። ሄሎ ትራክተር የተሰኘው ድርጅት ይህን ቴክኖሎጂ በእርሻ መኪኖች ላይ ገጥሟል። ዴቪድ ካይ የውጭ አካላት ምህንድስና ባለሙያ ናቸው። ዲስ ዲቫይስ ሃዝ ኢን ቢልት ጂፒኤስ ሲስተም ይህ መሳሪያ በውስጡ የእርሻ መኪናው ወይንም ትራክተሩ በየትኛው ሰዓት የት ቦታ እንደሚገኝ የሚጠቁም አቅጣጫ ጠቋሚ ሥርዓት ተገጥሞለታል። ከዚህ በተጨማሪ የእርሻ መኪናው በሥራ ላይ መሆን አለመሆኑን በእንቅስቃሴ አሊያም የቆመ መሆኑን ለማየት ያስችላል ነው ያሉት። ይህ ሁሉ ገበሬዎች ምርታማነትን በስልክ ላይ መተግበሪያ ለመቆጣጠር ያስችላቸዋል። ይህ በመልሱ ደግሞ የባንክ ብድር እንዲያገኙ ደግፋቸዋል። ፓስካል ካምቦቶው የእርሻ መኪና ባለቤት ናቸው። በእርግጥም እየሰራን መሆናችንን ለሌሎች ለማረጋገጥ ያስችለናል። ወደ ባንክ ጎራ ብሎ በትጋት እየሰራው ነው ለማለት የሚያስችል አንድ መላ ነው፣ ለማሳያነት መዋል የሚችል ሌላ ብልሃት ብለዋል። የእርሻ መሳሪያዎች አምራቹ ጆንዲር ድርጅት በንጽጽር ወጣትና ከሚገባው በታች ግልጋሎት እያገኘ ባለው የአፍሪካ ገበያ ውስጥ ብዙ የእርሻ መሳሪያዎችን መሸጥ እንደሚችል ተስፋ አድርገዋል። ዣክ ቴለር በድጋሚ በዚህ ደረጃ ፈታኝ የሆነው ነገር ወደ ግብርናና ተያያዥ የገንዘብ ስርዓት የሚለቀቀው የማስፋፊያ ገንዘብ አቅርቦት ተቀባይነት እንዲኖረው ማድረግ ነው። የገንዘብ ስርዓት ገበሬዎቹ የመጪው ዘመን የገቢ ፍሰትን መሰረት አድርገው ዛሬ በሚያስፈልጋቸው ዘመነኛ የግብርና መላዎች ላይ መዋለ ንዋይ እንዲያፈሱ ያስችላቸዋል፣ ነው ያሉት። የአፍሪካ የህዝብ ቁጥር በ2050 የጎረጎሰውያኑ ዘመን በእጥፍ እንደሚያድግ ይጠበቃል። ይህም በፍጥነት የምግብ ምርትን ማሳደግ እንደሚገባ የሚያመላክት ነው። ውድ አድማጮች፣ የዛሬው የጋቢና መሰናዶ በዚሁ ተጠናቋል። እስካሁን ድረስ አብራችሁን ስላመሻችሁ በጣም እናመሰግናለን። በነገ ዕለትም እንገናኛለን። አብታሙ ስዮም ሳስተናግዳችሁ ነበር። ኤልያስ አስማረ ደግሞ የዕለቱ የድምፅ መሐንዲስ ነበር። መልካም ምሽት ይሁንላችሁ።